የለቱ አብይ ርእስ ነገ የሚከበረው የአፍሪካ ህብረት ሐምሳኛ ዓመት በዓል የአንድ ዘመን ማብቂያና የሌላ ዘመን መጀመሪያ ነው ሲሉ የህብረቱ ኮሚሽን ምክትል ሊቀመንበር አስታወቁ። በዓሉን አስመልክተው ከቪኦኤ ጋር አጭር ቆይታ ያደረጉት የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር ኢራስተስ ሞዌንቻ እንዳሉት በዓሉ አፍሪካውያን የወደፊቱን ቁርጠኛነታቸውን ጭምር የሚያንጸባርቁበት ነው። ሚስተር ሞዌንቻን ያነጋገራቸው እስክንድር ፍሬው ተከታዩን ልኳል። የአሁኑ የአፍሪካ ህብረት የቀድሞው የአፍሪካ አንድነት ድርጅት የተመሰረተበት አምሳኛ ዓመት በዓል ነገ በደማቅ ሁኔታ ይከበራል። ከአሁኑ የጸጥታ ጥበቃው የተጠናከረባት አዲስ አበባም እንግዶቿን መቀበል ጀምራለች። በርካታ የሀገራት መሪዎች፣ ከፍተኛ ባለስልጣናት እንደዚሁም የዓለም አቀፍ ድርጅቶች ተወካዮችም ከትናንት ጀምሮ እየገቡ ነው። ይህንኑ በዓል አስመልክተው ከቪኦኤ ጋር አጭር ቆይታ ያደረጉት የአፍሪካ ህብረት ኮሚሽን ሊቀመንበር ኤራስተስ ሞየንቻ የነገው በዓል ትልቅ ግምት የሚሰጠው መሆኑን ተናግረዋል። አሁን በዚያ ታላቅ ቀን ዋዜማ ላይ እንገኛለን። እንደሚታወቀው ነገ እንደ በዓሉ የመጀመሪያ ምዕራፍ ከምንወስደው ጊዜ ውስጥ ትልቁ ደረጃ ነው፣ የአፍሪቃ አንድነት ድርጅት የተመሠረተበት ትክክለኛ ቀን ነውና። ነገር ግን እንደምታውቀው ለአንድ ዓመት የሚዘልቅ በዓል ነው ያለን ነገ የሚጀመር። በርካታ የሀገራትና የመንግሥታት መሪዎች ዛሬ እንደሚገቡ እንጠብቃለን። ትላንትም ከፍተኛ ቁጥር ያላቸው ገብተዋል። መሪዎችን የጋበዝነውም የተወሰኑትን በመምረጥ ነው፤ ምክንያቱም ሁሉም ዓለም ወደዚህ እንዲመጣ አንፈልግም። ነገር ግን ከሁሉም የአህጉሪቱና የዓለም አካባቢዎች የተውጣጡ የበዓላችን ታዳሚዎች እንዲሆኑ እንፈልጋለን። በዓሉ ነገ የሚጀመረው ከሰዓት በፊት በአፍሪካ ህብረት አዳራሽ በሚካሄድ ስነ ስርዓት ሲሆን ከሰዓት በኋላ ደግሞ በአዲስ አበባው የሚሊኒየም አዳራሽ እንደሚቀጥል ሚስተር ሙዌንቻ አስረድተዋል። የበዓሉ መሪ መፈክር ፓንአፍሪካኒዝምና የአፍሪካ ህዳሴ የሚል ነው። ስለዚሁ የተጠየቁት የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር ኢራስተስ ሙዌንቻ ይህ አባባል የአፍሪካን ታሪክ ባጭሩ የሚያስቀምጥ ነው ብለዋል። ፓንአፍሪካኒዝም ኢስ ዋን ዛት ዩናይትስ አስ ኢን ዛት ኮመን ቪዥን ፓናፍሪካኒዝም የቅኝ አገዛዝን ጭቆና ከመታገል የጋራ ዓላማ አንጻር የሚያስተባብረን ነው። ያ መንፈስ አፍሪካ ውስጥ አሁንም አልቆመም። እንዲያውም የተጀመረው ከአህጉሪቱ ውጪ በሚኖሩ ተወላጆች ነው። ነገር ግን ሁሉም አፍሪቃውያን ለዚህ ዓላማ ተባብረው ነበር። ሕዳሴ ደግሞ አፍሪቃ የራሷ ማንነት እንዲኖራት፣ የራሷን ዕጣ ፈንታም በእጇ እንድታስገባ፣ የራሷን ታሪክም እንድትጽፍ የሚያደርግ ኃይል ነው። እንደሚታየው በተለይ የሕዳሴው እንቅስቃሴ በአህጉሪቷ ከተቀጣጠለ በኋላ አፍሪካ በዓለም መድረክ እውቅና እያገኘች ነው። አፍሪካውያን ወደ ኋላ እየተመለሱ ጭምር ቅኝ አገዛዝን እንድንዋጋ ያነሳሳን ምንድን ነው? ሲሉ ይጠይቃሉ ያሉት ምክትል ሊቀመንበሩ ለበለጠ አንድነት በሚያደርጉት ጥረትም ያንን መነሳሳት ሊጠቀሙበት ይችላሉ ሲሉ አስረድተዋል። ነገ የሚከበረው የአምሳኛው ዓመት በዓል ለአፍሪካውያን ምን ማለት እንደሆነም አብራርተዋል። የነገው በዓል ለአፍሪቃ የአንድ ዘመን ማብቂያና የሌላ ዘመን መጀመሪያ ነው። አፍሪቃ በብዝበዛ የውጭ ኃይሎች አስተሳሰብ የሚሰበክባትና ዲሞክራሲ አልባ የነበረችበት ዘመን ነው የመጀመሪያው። ከነጻነት በኋላ ግን አፍሪቃ ኃላፊነቱን ተረከበች። ሀገር ለመመስረት ለመቀናጀት ዕድሎችን በማስፋትም ኢኮኖሚዋንም ማሳደግ ለመጀመር እናም እንደምታየው አፍሪቃ የምትኮራባቸው የስኬት ዘርፎች አሉ። የተሻለ መሥራት ይቻል እንደነበር የምትቀበላቸው ዘርፎችም ይገኛሉ። ስለዚህ በዓሉ በአንድ በኩል ራሳችንን ቆም ብለን የምናይበት፣ በሌላ በኩል ደግሞ ለወደፊት ቁርጠኝነታችንን በድጋሚ የምናሳይበት ነው። ነገ ለአምሳኛው ዓመት በዓል የሚሰባሰቡ የአፍሪካ መሪዎች በማግስቱ እሁድ ደግሞ መደበኛ ስብሰባቸውን እንደሚጀምሩም ይጠበቃል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ